ከአንድ ሳምንት በፊት ነበረ ከ150 በላይ ሳይንቲስቶችና የሕክምና ባለሙያዎች የፊታችን ሐምሌ መጨረሻ ሪዮ ዴ ጄኔይሮ ብራዚል የሚካሄደው የኦሎምፒክ ጨዋታ ወደ ሌላ አገር እንዲዛወር አለያም ለሌላ ጊዜ እንዲገፋ የጠየቁት የሕክምና ባለሙያዎቹ ለዓለም የጤና ጥበቃ ድርጅት ኃላፊ ማርግሬት ቻን በላኩት ደብዳቤ ከመላው ዓለም በውድድሩ ለመሳተፍና ጨዋታውን ለመከታተል ወደ ብራዚል የሚሄዱ ግማሽ ሚሊዮን እንደሚሆኑ የሚገመቱ ሰዎች በዚካ ቫይረስ ሊያዙና ወደ ሀገራቸው ሲመለሱም ቫይረሱን ሊያሰራጩ እንደሚችሉ ያላቸውን ስጋት ገልጸዋል። በዚህ ምክንያትም ጨዋታው ወደ ሌላ አገር እንዲዛወር አሊያም ቀኑ እንዲገፋ ጠይቀዋል። ይሁንና የዓለም የጤና ድርጅት የጤና ባለሙያዎቹን ጥያቄና ስጋት በወቅቱ ውድቅ አድርጎት ነበረ። ድርጅቱ ያኔ እንዳለው የሪዮ ጨዋታ መሰረዝ የዚካን ስርጭት ሊገታ አይችልም። ምክንያቱም እንደ ድርጅቱ በትንኛ አማካይነት የሚተላለፈው ቫይረሱ በአሁኑ ጊዜ በስልሳ ሀገሮች ውስጥ ይገኛልና። እንደ ዓለም የጤና ድርጅት ሁሉ በወቅቱ አንዳንድ ሳይንቲስቶችም የጤና ባለሙያዎቹን ስጋት አጣጥለው ነበረ። ከመካከላቸው አንዱ ጀርመናዊው ሳይንቲስት ዶክተር ዮናስ ሽሚት ቻናዚት ናቸው። እሳቸው እንደሚሉት ጨዋታውን በመግፋት የዚካን ቫይረስ ስርጭት መግታት አይቻልም። ጫወታውን ወደ ሌላ ጊዜ በማዛወር ችግሩ ይፈታል ማለት አይደለም። የዚካ ቫይረስ በሌሎች በርካታ አገራትም ይገኛል። በእርግጥ የኦሎምፒክ ጨዋታው በተለይ በአውሮፓ የቫይረሱ ስርጭት እንዲጨምር ያደርጋል፤ ይህንም ማንም አይክድም። ሆኖም ብራዚል ውስጥ በተሰራጨበት ደረጃ አውሮፓ ውስጥ ጉዳት ያደርሳል ማለት አይደለም። ዚካ በተባለው ቫይረስ የሚያዙ እናቶች ከተለመደው ያነሰ የራስ ቅል ያላቸው እድገታቸውም ችግር ያለበት ህጻናት ነው የሚወልዱት። ብራዚል ውስጥ ቫይረሱ በወረርሽኝ መልክ ከተከሰተበት ካለፈው ዓመት አጋማሽ ወዲህ 1300 ህጻናት ከዚህ የጤና ችግር ጋር ተወልደዋል። የጤና ባለሙያዎች ዚካን ከብራዚል ለማጥፋት ከፍተኛ ጥረት እየተደረገ ቢሆንም በቫይረሱ የሚያዙት ሰዎች ቁጥር እየጨመረ ነው ይላሉ። በእነርሱ አስተያየት ከሁለት ወራት በኋላ በሪዮ ዴ ጀኔሮ የኦሎምፒክ ጨዋታ መካሄዱ በሚነድ ሰዓት ላይ ቤንዚን እንደመጨመር የሚቆጠር ነው። ዶክተር ዮናስ ሽሚት ቻናዚት ግን የተለየ አስተያየት ነው ያላቸው። የኦሎምፒክ ጨዋታዎች የሚካሄደው በጣም ጥቂት ትንኞች በሚገኙበት በብራዚል ክረምት መሆኑን መገንዘብ አለብን። ከዚህ በተጨማሪ ጨዋታው ወደ ሌላ ሀገር ከተዛወረ፣ ብራዚል ለምሳሌ በሽታውን ለመከላከል ልትጠቀምበት የምትችለውን ከፍተኛ ገቢ ነው የምታጠው። የዚካ ቫይረስን የመሳሰሉ ተላላፊ የጤና ችግሮች ሲከሰቱ ታዲያ ምንድን ነው መደረጊያ ያለበት? ሊያስከትል የሚችለው መዘዝ ምንድን ነው የሚለውን ጥያቄ ማንሳት ያስፈልጋል። ዋና ዋና የስፖርት ውድድሮችን ሁሉ መሰረዝ አይቻልም። ከዛ ይልቅ ሊያስከትል የሚችለውን አደጋ አስቀድሞ መመዘን ያስፈልጋል። ይህንንም የዓለም የጤና ድርጅት አከናውነዋል። የአውሮፓ የበሽታዎች መቆጣጠሪያ ማዕከልም ይህን አድርገዋል። የጀርመኑ የሮበርት ኮህ ተቋምም እንዲሁ ይህንኑ ሰርተዋል። ማናቸውም የኦሎምፒክ ጨዋታው ይሰረዝ የሚል ውሳኔ ላይ ግን አልደረሱ Spiele የዚካ ስርጭት በብራዚል አስጊ መሆን አለመሆኑን ለመፈተሽ አራት ጊዜ ያህል ከፍተኛ ሳይንቲስቶችን ወደ ብራዚል የላከውና አስጊም አይደለም ብሎ የነበረው የዓለም የጤና ድርጅት ባለፈው ሳምንት መጨረሻ ላይ የጤና ባለሙያዎች ቡድን ጉዳዩን እንደገና እንዲያጤነው ነው ጠይቋል። ድርጅቱ ውሳኔው እንደገና እንዲጤን ያለው ከአሜሪካን ሴናተር ጄአን ሻሂን የሪዮ ኦሎምፒክ ሐምሌ መጨረሻ ላይ መካሄዱ ሊያስከትል የሚችለው ስጋት እንዲጠና ከጠየቁ በኋላ ነው።